ደስ የሚያሰኘኝን ስራ ለሚሰሩ ለጃንደረቦቼ በቤቴና በቅጥሬ ውስጥ አለ፣ ከወንዶችና ከሴቶች ልጆች የሚበልጥ የማይጠፋ ስም አለ። ምን ማለቱ ነው? አንድ ሰው በዚህ ዓለም ላይ ያለ ሴቶችንና ወንድ ልጆችን ወልዶ ከዚህ ዓለም በሞት ቢለይ ልጆቹን ያየ ሰው ሁል ጊዜ አባታቸውን የሚያውቅ ከሆነ በልጆቹ የአባታቸውን ስም ያነሳል። እነዚህ የእከሌ ልጆች ናቸው ይባላሉ። ወይንም በስራ ቦታ ወይንም በትምህርት ቤት የአባታቸው ስም ማን ነው ተብለው ሲጠየቁ የአባታቸውን ስም ይናገራሉ። አባታቸው ቢሞትም ስሙ በማን ይጠራል? በልጆቹ ይጠራል። ለወዳጆቹ ግን ከወንዶችና ከሴቶች ልጆች የሚበልጡ ስም እሰጣለዋል። የዛ ሰው ስም ቢጠራ ለዘላለም አይደለም፣ ለጊዜው ነው። እነዛ ልጆች በሞት እያለፉ ሲሄዱ የአባታቸው ስም ምን ይሆናል? ይረሳል። ለቅዱሳኑ ግን ምን አለ? በቤቴና በቅጥሬ ውስጥ አለ። ይሄ ቤቴ ማን ቤት ነው? በዚህ ቤቴ የሚመለከው ማን ነው? እግዚአብሔር የሚቆረሰው ሥጋ የማን ነው? የኢየሱስ ክርስቶስ ነው። የሚቀዳው ደሙ የማን ነው? የኢየሱስ ክርስቶስ ነው። መታሰቢያነቱ ግን የማን ነው? የቅዱስ ሚካኤል ነው። ቅዱስ ሚካኤል ይታሰባል፣ እግዚአብሔር ደግሞ ይመለካል። ቤቱ የእግዚአብሔር ቤት ነው። ተመልከቱ፣ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣለሁ አለ። የዘላለም ስም በተክለ ሃይማኖት በገብረ መንፈስ ቅዱስ በጻድቃን በሰማይታ ስም መቅደሱ ይታነጻል። በውስጡ እግዚአብሔር ይመለካል፣ እነሱ ይታሰባሉ። ትውልድ ያልፋል፣ መቅደሱ ግን እስከ ዘላለም፣ እስከ ዓለም ፍጻሜ ድረስ ይኖራል። ሁሌ በዚህ ቤት ውስጥ የማን ስም ይታሰባል? የእግዚአብሔር ስም፣ የቅዱሳኑ ስም ይታሰባል፣ እግዚአብሔር ይመለካል። የቃል ኪዳኑም ታቦት ለመታሰቢያነት በእነሱ ስም ይሰየማል ይሰየማል። አስነውር ነገር የለም። በታቦቱ ላይ ብቻ አይደለም በምድራዊው ቤተ መቅደስ ባለው በታቦቱ ላይ ብቻ የቅዱሳኑ ስም ተጽፎ አይቀርም፣ በሰማያዊውም የሕይወት መዝገብ ላይ ስማቸው ተጽፏል። አንዳንድ ሰዎች ለምን በታቦቱ ላይ ስማቸው ይጻፋል ይላሉ። ወገኖቼ እነሱ በታቦቱ ላይ ያለውን ስም ለማጥፋት ነው የተነሱት። በሰማይ ያለውን የቅዱሳኑን ስም ማጥፋት ይቻላል ይቻላል ወይ አይቻልም ምንድነው የሚለው የሉቃስ ወንጌል ምዕራፍ አስር ቁጥር 20 ላይ ተመልከቱ ቅዱሳን ደቀ መዛሙርቱን እንዲህ አላቸው ስማችሁ በህይወት መጽሐፍ በሰማይ ስለ ተጻፈ ደስ ይበላችኋል የት ስለተጻፈ በሰማይ ተጽፏል። ስርዓተ ሰማይ ደግሞ በምድር ተሰርቷል። አባቶቻችን ምን ይላሉ? ስርዓተ ሰማይ ተሰርዐ በምድር ይላሉ። ሰማያዊው ስርዓት በምድር ተሰርቷል። ወገኖቼ፣ ስለዚህ የቅዱሳኑ ስም በሰማያዊው መቅደስ በሕይወት መጽሐፍ ላይ ተጽፏልና በምድራዊውን ቤተ መቅደስ በታቦቱ ላይ ቢጻፍ የሚያስነውር ነገር የለም። ይሄን ብቻ አይደለም የሚሉት። እሺ ይሁን ይሉና ይጻፍ፣ በኦሪት እኮ ታቦ ጥቅም ነበረው። በአዲስ ኪዳን ጥቅሙ አይታወቅም ተሽሯል፣ የለም የሚሉን ሰዎች አሉ። ወገኖቼ የእግዚአብሔር ሕግ አልተሻረም። ተሽሯል ወይ አልተሻረም? በኦሪት ለእኛ ድህነትን ሊሰጡ ያልቻሉ ብዙ ነገሮች ነበሩ። እነሱ ተለውጠዋል። ለምሳሌ ሰው ኃጢአት ሲያደርግ በደል ሲሰራ ለኃጢአቱ ማስተሰረያ ይሆ ይሆን ዘንድ የእንስሳቱ ስጋና ደም ለመስዋዕት ይቀርባል። የበጉ፣ የፍየሉ፣ የጊደሩ፣ የእርግብና የዋኖስ ደም ስለ ሰው ልጆች አጠያት ይሰዋ ነበር። ደሙ ይረጭ ነበር። ስቡ ይጤስ ነበር። የእንስሳቱ ስጋና ደም ለእኛ ዘላለማዊ ሕይወት አልሰጠንም። ሰጥቶናል ወይም አልሰጠንም። ወደ ህይወት ሊያሸጋግረን አልቻለም። ሊያድነን ስላልቻለ ህይወት የሚሰጠው የክርስቶስ ስጋ አስፈለገን። ህይወት የሚሰጠው የክርስቶስ ደም አስፈለገን። የእንስሳቱ ስጋና ደም በኢየሱስ ክርስቶስ ስጋና ደም ተለውጦ የክርስቶስ ስጋና ደም ህይወት ሰጥቶናል። የአምላካችን ስሙ የተመሰገነ ይሁን። ተመልከቱ፣ የተሻረው የ ቀረው እንዲህ አይነቱ ህይወት ሊያሰጥ ያልቻለው ነገር እንጂ ህጉ አልተሻረም። አንዳንድ ሰዎች የኦሪት ህግ ተሽሯል የሚሉን ሰዎች አሉ። የኦሪት ህግ ምን ብሏል? ተሽሯል የሚሉን ሰዎች አሉ። ህጉ አይደለም ሊሻር፣ የበለጠ ጥብቋ። እስቲ አንድ ነገር ልጠይቃችሁ። በኦሪት ፊትህን በጥፊ ለሚመታህ ምን አድርግ ተብሎ ተጽፏል? ስጠው አይደለም በኦሪት ፊትህን በጥፊ የሚመታ ህድ ሰው አንተ ሁለት ጥፍ አድርገ ምታው ተብሎ ተጽፏል ይህ ህግ ለኛ አይመቻል አይመችም እንዴ አንድ ሰው ፊትህን በጥፊ ቢመታ ሁለት ምታው ብንባል ደስ አይልም እንዴ አብዙዎቻችን ስጋውያን ስለሆንን ጠላታችንን መበቀል እንፈልጋለን ይሄ ነው የኦሪቱ ህግ በአዲስ ኪዳን ደግሞ ቀኝህን ለሚመታ ምንህን ስጥ ግራህን ስጥ። ሕጉ አይደለም ሊሻር፣ የበለጠ ምን ሆነ? ጠበቀ። ይህ አይደለም ሌላ። አንድ ሰው አመን ዝራ የሚባለው በኦሪቱ ሰዓት ከተቃራኒው እጾታ ጋር ሄዶ ዝሙት ሲፈጽም ከተገኘ ምን ይባላል? አመን ዝራ ይባላል። በአዲስ ኪዳን በአይኑ አይቶ የተመኘ ምን አደረገ? አመነዘረ። የሄደ ብቻ አይደለም ዝሙት የፈጸመ ብቻ አይደለም በአይኑ አይቶ የተመኘም አመነዘረ ይላል። ስለዚህ ሕጉ አይደለም ሊሻር ምን ሆነ የበለጠ ጠበቀ። ተሽሯል የሚሉን ሰዎች አሉ። ክርስቶስ አልተሻረም እያለ ነው፣ ሰዎቹ ተሽሯል እያሉን ነው። እኛ ይማንን ቃል እንስማ፣ የአምላካችንን ቃል እንስማ። ምን ይላል መስላችሁ የማቴዎስ ወንጌል ምዕራፍ አምስት ቁጥር 19 ላይ ተመልከቱ። ከነዚህ ከነዚህ ካነሱ ትዕዛዛት አንዲቱን የሚሽር አለ። ካነሱ ትዕዛዛት አንዲቱን የሚሽር እንዲሁም ብሎ የሚያስተምር ሰው በመንግስተ ሰማያት ከሁሉ ታናሽ ይሆናል። አስተውሉ። ከትዕዛዛት አንዲቱን የሚሽር ሕጉም ተሽሯል ብሎ የሚያስተምር በመንግሥተ ሰማያት ከሁሉ ታናሽ ይሆናል አለ። ትንሽ ልጅነ ተብሎ በመንግሥተ ሰማያት ይቀመጣል ማለት አይደለም። ትንሽነ ተብሎ ይኖራል ማለት አይደለም። እናሽነ ተብሎ ወደ ጥልቅ እሳት ይጣላል። ማለትም እግዚአብሔር ከጥልቁ እሳት ሁላችንን ሚያድንን። ይሄን ብቻ አይደለም፣ በተራራው ስብከቱ ላይ ኢየሱስ ክርስቶስ የተናገረው ቃል ነው። እንዲህ ይላል። የማቴዎስ ወንጌል ምዕራፍ አምስት ቁጥር 17 ላይ ተመልከቱ። እኔ ሕግንና ነቢያትን ልፈጽም መጣሁኝ እንጂ ልሽር አልመጣሁም፣ አለ። ስለ ቃሉ የተመሰገነ ይሁን። ይህንን ቃል አድምጡ፣ ሌላውን ነገር አትስሙ። እኔ ህግንና ነቢያትን ልፈጽም መጣሁ አለ በነቢያት አድሮ የተናገረ እሱ ነው በነቢያት ያናገርኩትን በነቢያት የተናገርኩትን ቃል በተግባር ልፈጽም ላሳይ መጥቻለሁ ልሽራ አልመጣሁም አለ ስለዚህ ህጉ አልተሻረም ተሽሯል ወይ አልተሻረም እንዲ ነው፣ የሚለው የዮሐንስ ራእይ ምዕራፍ አስራ አንድ ቁጥር አስራ ዘጠኝ ላይ ተመልከቱ። ምን አለ ዮሐንስ ወልደ ነጎድጓድ በፍጥሞ ደሴቶን በራእዩ ሰማያት ተከፍቶ ሰማያዊውን የእግዚአብሔርን መቅደስ አየ። ምን አለ? በሰማይ ያለው የእግዚአብሔር መቅደስ ተከፈተ አለ። መታደል ነው። በምድር መካከል በግዞት እያለ በደሴቲቱ ላይ ያለ ሰማያዊው መቅደስ ተከፍቶ አየ። ምን አለ? በሰማይ ያለው የእግዚአብሔር መቅደስ ተከፈታለ። የት ያለው? በሰማይ ያለው አለ። በምድር ሌላ መቅደስ አለ ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ። የቃል ኪዳኑን ታቦት በመቅደስ ውስጥ ታያ አለ። አያችሁ በሰማያዊ ቤተ መቅደስ የቃል ኪዳኑ ታቦት ታያ አለ። ሰዎች በምድራዊ መቅደስ ያለውን ታቦት እናውጣ እያሉ ነው። ይሄንን ምናልባት ሊያወጡ ይፈልጉ ይሆናል። በሰማይ ያለውን ማውጣት ይቻላል፣ ይቻላል ወይ ቻልም ስለዚህ ታቦቱ አይደለም በሰማያዊው ቤተመቅደስ በምድራዊው ቤተመቅደስ አይደለም በምድራዊው ቤተ መቅደስ በሰማያዊውም ቤተ መቅደስ አለ። የእግዚአብሔር የቃሉ ማደሪያ ስለሆነ ይህም ብቻ አይደለም። ሌላም የሚናገሩት ነገር አለ። ምን ይላሉ? በአንዱ በኩል ያለውን ጥያቄ ስንመልስ በሌላ በኩል ደግሞ ሌላ ጥያቄ ይዞ ይመጣሉ። ለዚህ ሁሉ መልስ ስንሰጥ ደግሞ እንዲህ ይሉናል፣ እሺ ይሁን ይሉናል። በኦሪት የነበረው የእግዚአብሔር ታቦት እውነተኛ ታቦት ስለሆነ ሰዎች ሲዳፈሩ ሄደው ሲነኩ ተቀስፈው ይሞቱ ነበር ተብሎ በመጽሐፍ ቅዱስ ተጽፏል። በአዲስ ኪዳን ሌባ ታቦቱን ከመቅደሱ አውጥቶ ሲሸጥ ከአንዱ አገር ተሰርቆ ወደ ሌላ ቦታ ሲሄድ ተያዘ እየተባለ እንሰማለን። በሬዲዮ ሲነገር በጋዜጣ ላይ ተጽፎ እናያለን። ሰዎች ታቦት ሰረቁ ሲባል እንሰማለን። እውነተኛ ከሆነ ኃይል ካለው ለምን አይቀስፍም ይሉናል። ሰዎች ሲዳፈሩ ሄደው ሲነኩ ተቀስፈው ይሞቱ ነበር ተብሎ ተጽፏል። ለምን ተቀስፈው ሞቱ? ያ ዘመን ዓመተ ፍዳ፣ ዓመተ ኩነኔ ስለሆነ ዘመኑ ምን ስለሆነ ዓመተ አመተ ፍዳ ስለነበር ሰው ሀጠያት ሰርቶ እድሜ ለንስሐ አይሰጠውም። በኦሪቱ ሰዓት ወዲያውኑ ለምጽ ይወጣበታል። ለምጹ ከታየ በድንጋይ ተወግሮ ይገደላል። ሀጠያት የሚሰሩትን እግዚአብሔር አመተ ፍዳ አመተ ኩነኔ ስለሆነ ወዲያውኑ ይቀጣቸው ነበር። አሁን ግን ያለነው በአመተ ፍዳና በአመተ ኩነኔ ውስጥ አይደለም። አመት ስንቆጥር ምንድን ነው የምንለው? አመተ ምህረት ምን ማለት ነው? የምህረት ዘመን ማለት ነው። የምህረት አመት ማለት ነው። የእግዚአብሔር ትግስቱ የበዛበት ቁጣው የዘገየበት ዘመን ማለት ነው። አንድ በምሳሌ የተናገረውን ቃል እንመለከታለን። ምን አለ? ጌታው ሎሌዎችን ይዞ በእርሻው ስፍራ ላይ ስንዴ ዘራ። ስንዴ ዘርቶ ከሄደ በኋላ ጠላት መጥቶ ደግሞ በስንዴው መካከል ማታ እንክርዳድ ዘራ። ሎሌዎቹ ጠዋት ሄደው ሲያዩ ጠላት መጥቶ በስንዴው መካከል እንክርዳድ ስለ ስለዘራ በስንዴው መካከል እንክርዳድ ዳር በቅሏል። መጥተው ለጌታው እንዲህ አሉት፣ ጌታ ሆይ በስንዴው መካከል እንክርዳድ ዘርቶልን እንክርዳዱን እንንቀላሉ። እሱም እንዲህ አላቸው ተው እንክርዳዱን እንነቀላለን ስትሉ ስንዴውን ትነቅሉብኛላችሁ። እንክርዳዱም ስንዴውም አብረው ይብቀሉ። በመከር ጊዜ ሁለቱም አብረው እኩል ይታጨዳሉ። ስንዴው ወደ ጎተራ ይገባል፣ እንክርዳዱ ደግሞ ወደ እሳት ይጣላላል በምሳሌ የተነገረ ቃል ነው። ስንዴ የተባሉ ቅዱሳን ናቸው። እንክርዳድ የተባሉ ደግሞ ኃጥአን ናቸው። ዛሬ ሰዎች የቃል ኪዳኑን ታቦት ሰርቀዋልና፣ መቅደሱን ዘርፈዋልና፣ ሙዳየ ምጽዋቱን ገልብጠዋልና፣ ወይንም ሌላ በደልና ኃጢአት ሰርተዋል ብሎ እግዚአብሔር አይቀጣም፣ አይቀስፍም። እድሜ ለንስሐ ይሰጣል። ስሙ የተመሰገነ ይሁን። እድሜ ለንስሐ ይሰጣል። ጻድቁ ማጣኑም እኩል ፀሐይ ይወጣላቸዋል። እስከ መከር ጊዜ ይታገሳል። በመከር ጊዜ ግን ንስሐ ካልገባ ኃጢአተኛው እንክርዳድ ነውና ታጭዶ ወደ እሳቱ ይጣላል። ከእንክርዳድነት ሕይወት እግዚአብሔር ሁላችንን የሚሰውረን። ስለዚህ ይሄ ዘመን ዓመተ ምሕረት ስለሆነ ሰዎች ታቦቱን ቢሰርቁ ታቦቱ አይቀስብም። እግዚአብሔር ትዕግሥት የባህርዩ ነውና ታጋሽ አምላክ ነውና ዕድሜ ለንስሐ ሰጥቶ ዝም ይላቸዋል ምናልባት ታቦቱ ሊሰረቅ ይችል ይሆናል ተማርኮ ሊወሰድ ይችል ይሆናል ይሄ ማለት ታቦቱ ኃይል አጣ ማለት አይደለም ተሰርቆ የሚወሰደው የእግዚአብሔር ኃይል የታቦቱ ክብር ይገለጥ ዘንድ ነው የእግዚአብሔር ኃይልና የታቦቱ ምን ክብር ይገለጥ ዘንድ አስተውሉ እንዲህ ነው የሚለው። አንደኛ ሳሙኤል ምዕራፍ አምስት ቁጥር አንድ ጀምሮ እንዲህ ይላል እነዛ ፍልስጤማውያን የአዛጦን ሰዎች አፍኔንና ፊናስን ይገሉ የቃል ኪዳኑን ታቦት ይዘው ወደ ሀገራቸው ወሰዱ። ዳጎን በተባለው በጣዖት ቤት የቃል ኪዳኑን ታቦት ከስር ጣዖቱን ከላይ አስቀመጡ። በሩን ዘግተው ሄዱ። ጠዋት ተመልሰው ሲመጡ ጣዖታቸው በአፍጢሙ ተደፍተው ተሰባብረው የቃል ኪዳኑ ታቦት በክብር ተቀምጦ አዩ። እንደገናም ደግሞ በሕዝቡ ሁሉ ላይ እባጭ ወጣባቸው። ሰዎቹ ወዲያውኑ እንዲህ አሉ። የአዛጠውን ሰዎች፣ የእስራኤላውያንን አማልክት ወደ እኛ አምጥተን አምላካችን ተሰባበር፣ በእኛ ላይ እባጭ ወጣብን፣ መከራ ገጠምን። ስለዚህ የእነዚህን ሰዎች አማልክት ካልመለስን እንቀስፋለን አሉ። ተመልከት ብሎ የለመናቸው የለም። በምድራቸው ላይ እባ ጮቶባቸው ህመምተኛ ሆኑ። የታቦቱ ክብር ተገለጠ በአሕዛቡ መካከል። እነሱ ንቀው ነበር። በጣዖት ቤታቸው ያስቀመጡት የእግዚአብሔር ክብር ተገለጠ። እንዲህ አሉ እንመልስ ያውም እጅ መንሻ ወርቅ ጭነን ታቦቱን ከወርቅ ጋር እንመልሳሉ። ማንም ሳይለምናቸው ቦታችሁን ውሰዱ ብለው እጅ መንሻ ወርቅ አድርገው ወደ ሀገሩ መለሱ። የታቦቱ ክብር የእግዚአብሔርም ኃይል ተገለጠ። እግዚአብሔር የተመሰገነ ይሁን። ከዚህ የተነሳ ታቦቱ ሊወሰድ ይችላል። ይሄ ብቻ አይደለም። እየጠቀለልን እንዲህ ነው የሚለው። አሁንም ሌላ ጥያቄ ያላቸው ከዚያ በፊት አንድ ጥያቄ ልጠይቃችሁ። ታቦቱ ተሰርቆ ሲሸጥ ዝም ያለው ኃይል ስለሌለው ነው ብለው ሰዎች ይናገራሉ። ከታቦቱና ከኢየሱስ ክርስቶስ ማን ይበልጣል? ውድድር ውስጥ ይገባል እንዴ? ከታቦትና ከኢየሱስ ክርስቶስ ማን ይበልጣል? ታቦቱ ዙፋኑ ነው። እሱ ዘላለማዊ አምላክ ነው። ውድድር ውስጥ የሚገባ አይደለም፣ ግን በምሳሌ እንዲገባን ነው ይሁዳ ኢየሱስ ክርስቶስን ወስዶ በስንት ብር ሸጡ? በሰላሳ ብር ሸጡ። ይሁዳ ክርስቶስን ወስዶ በሰላሳ ብር ሲሸጡ ኢየሱስ ክርስቶስ ዝም ብሎ ተሽጧል። ዝም ያለው ኃይላቶ ነው ፈቃዱ ስለሆነ ነው ታቦቱ ሲሸጥ ዝም ያለው ሲሰረቅ ዝም ያለው ኃይሉ ስለሌለው ነው ካልን ኢየሱስ ክርስቶስንም ይሁዳ የሸጠው ምን ስለሌለው ነው ያለ ነው የማቴዎስ ወንጌል ምዕራፍ 26 ቁጥር 19 ጀምሮ ተመልክቱ። ይሁዳ ወስዶ በ30 በር ሸጠ። ፈቃዱ ስለሆነ ኢየሱስ ክርስቶስ ተሸጠ። ይሄ ብቻ አይደለም፣ የሚያነሱት ብዙ ጥያቄ አለ ካለን ሰዓት አንጻ ሁለቱን ጥያቄዎች አይተን ትምህርታችንን እንጠቀልለዋለን። ሌላው ጥያቄያችሁ ከኔ በስተቀር ለሌሎች አማልክት አትስገድ፣ አታምልካቸው ተብሎ ተጽፏል። እናንተ የቃል ኪዳኑ ታቦት ለንግስ ሲወጣ በግንባራችሁ ተደፍታችሁ ትሰግዳላችሁ። ለምን ለታቦት ትሰግዳላችሁ? ስግደት የሚገባው ለእግዚአብሔር ነው ይሉናል። ወገኖቼ እኛ የምንሰግደው ከቅዱሳኑ ተምርን ለቃል ኪዳኑ ታቦት እንሰግዳለን። እኔ ነው የሚለው መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ ያለውን ቃል እስቲ ለአብነት እንየው። ምን ይላል ኢያሱ እግዚአብሔርን የሚያመልክ ሰው ከአምልኮተ እግዚአብሔር ፈቀድ አይቀበሉ ጣዖት ለሚያመልኩ እስራኤላውያን እንዲህ አላቸው። እኔና ቤቴ እግዚአብሔርን እናመልካለን አለ። እኔና ቤተሰቦቼ ማንን እናመልካለን? እግዚአብሔርን እናመልካለን። እናንተ ዛሬ የምታመልኩትን ምረጡ አለ። ለማን ቀንቶ ነው ኢያሱ? ለእግዚአብሔር ቀንቶ አምልኮት የሚገባው ለእግዚአብሔር እንደሆነ ያውቃል። ተመልከቱ እኛ አብነት የምናደርገው የእግዚአብሔርን ቃል የተናገሩንን ቅዱሳንን ነው። ለአምልኮት እግዚአብሔር ቀንቶ እኔና ቤቴ እግዚአብሔርን እናመልካለን ብሎ የተናገረ ኢያሱ እስራኤልን እየመራ የቃል ኪዳኑን ታቦት ይዞ ሄዶ እስራኤላውያን በመቅሰፍት በተመቱ ጊዜ ከሽማግሌዎቹ ጋር በታቦቱ ፊት ሰገደ ይላል። መጽሐፈ ኢያሱ ምዕራፍ ሰባት ቁጥር ስድስት ላይ ተመልከቱ። ኢያሱና ሽማግሌዎቹ በቃል ኪዳኑ ታቦት ፊት በግንባራቸው ሰግደው ይጸልዩ ነበር ይላል። ኢያሱ ለምን ሰገደ? ለቃል ኪዳኑ ታቦት ሰገደ። እኛም ኢያሱን አብነት አድርገን እንሰግዳለን። ቅዱስ ጳውሎስ እንዲህ ስላለን ዕብራውያን ምልክት ምዕራፍ 13 ቁጥር 7 ላይ ተመልከቱ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን ተመልከቱ። የኑሯቸውን ፍሬ እየተመለከታችሁ بإمنت إن الصن مسلو على بإمنت إن الصن من بلو مسلو إن يا مسل لك على كده أنو ثابت إن سجد الله يمن سجدوا لا تلبت أبت ورك عيدل مالت ما دري أمالت نوبل المجمع رأيتنا بثابت ولاي يمانك على يمانك على የእግዚአብሔር ቃላል ለቃሉ እንንበረከካለን። እንዲህ ተብሎ ተጽፏል። በዚህ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 10 ላይ እንዲህ የሚል ቃል እናገኛል። ፊልጵስዩስ መልእክት ምዕራፍ ሁለት ቁጥር 10 ላይ ተመልክቱ። በሰማይና በምድር የምትኖሩ ለእግዚአብሔር ስም ስገዱ ይላል። ለማን ስም ለእግዚአብሔር በሰማይ የምትኖሩ አለ። በሰማይ የሚኖሩት መላእክት ናቸው። በምድር የምትኖሩ አለ። እግዚአብሔርን የምናመልክ በምድር ያለን የእግዚአብሔር ልጆችኛ ነን። ጉልበት ሁሉ ለስሙ ይንበርከካል። ለማን ስም? በቃል ኪዳኑ ታቦት ላይ የማን ስም አለ? የእግዚአብሔር ስም አለ። አባቶቻችን ካህናት አክብረው በዝማሬ በይባቤና በእልልታ የቃል ኪዳኑን ታቦት ይዘው ከመቅደሱ ሲወጡ እኛ በግንባራችን ተደፍተን በታቦቱ ላይ ላሉ ለእግዚአብሔር ስም እንሰግዳለን። ይሄ ከመጽሐፍ ቅዱስ ውጭ አይደለም። ነው እንዴ? አይደለም። ምናልባት በሰዎች የኑፋቄ ትምህርት እንደ ሸንበቆ የምትወዛወዙ በውሃ ላይ እንዳለ ኩበት የምትወላውሉ ካላችሁ፣ በሃይማኖት ጽኑ። ይሄ ነው የመጽሐፍ ቅዱስ ትምህርት። ይሄ ነው የቤተ ክርስቲያናችን ትምህርት። ይሄ ብቻ አይደለም፣ ሌላ የሚያቀርቡት ነገር አለ። በአንድ ወቅት በትራክት እያሳተሙ በከተማው ላይ በትነው ነበር። አባቶች ካህናት የቃል ኪዳኑን ታቦት አክብረው ፎቶቸውን አውጥተዋል። ርእሱ ምን ይላል? እኛ የሚሸከመንን አምላክ እንጂ የምንሸከመውን አምላክ አንፈልግም። ኦርቶዶክሳውያን አምላካቸውን ይሸከማሉ ይሉና እስቲ ምን መናል ጠይቃችሁ። ለኛ ለኦርቶዶክሳውያን አምላካችን ማን ነው? እግዚአብሔር ነው እንጂ ታቦቴኛ አምላክ አይደለም። እንዲ ብለን አናምንም። እንዲ ብለን አስተምረን አናውቅም። ኦርቶዶክሳውያን አምላካቸውን ይሸከሙታል ብለውናል። አምላካችን እግዚአብሔር ነው። እንዲህ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ተመልከቱ። እስራኤል ሆይ ስማ፣ እስራኤል ሆይ ስማ፣ አምላክህ እኔ እግዚአብሔር ነኛል። ለጊዜው ለእስራኤል ዘስጋ ነው። እኛ እስራኤል ዘነብስ እንባላለን። እስራኤል ሆይ ተባልን፣ ስማ አምላክ እኔ እግዚአብሔር ነኝ አለ። የእኛ አምላክ ማን ነው? እግዚአብሔር ነው። አምላካችን አይደለም ታቦት። አምላካችን እኛን ካለ መኖር ወደ መኖር ያመጣ እግዚአብሔር ነው። ይሸከሙታል ብለውናል። እግዚአብሔርን ተሸክሞ የሚችለው የለም አለ እንዴ? ምን ይላል? በዚህ በትንቢተ ኢሳይያስ ምዕራፍ ስልሳ ስድስት ቁጥር አንድ ላይ ሰማይ ዙፋኔ ነው፣ ምድርም ደግሞ የእግሬ መርገጫ ነች። አሁንም ሰማይ ዙፋኔ፣ ምድር የእግሬ መርገጫ ነች ቢልም ሰማይና ምድር እግዚአብሔርን አይችሉትም። በመሃል እጁ በመዳፉ ሰማይንና ምድርን የያዘ ነው። ነገር ግን በሱ ቸርነት በሱ ፈቃድ ሰማይን ዙፋኑ አድርጎ በሰማይ ይቀመጣል። በእሱ ቸርነት ምድርን የእግሩ መርገጫ አድርጎ ምድርን ይረግጣል። ግን የሚሸከሙት ሰማይና ምድር በእሱ ቸርነት እንጂ ችለውት አይደለም። ነው እንዴ? አይደለም። እግዚአብሔርን የሚችለው የለም። ይሄንን ያክላል፣ ይሄንን ይመስላል፣ ፊቱ ይሄ ነው፣ ግራው ይሄ ነው፣ ቀኙ ይሄ ነው አይባልም። እግዚአብሔር ግን በቸርነቱ በሰማይና በምድር ላይ ይቀመጣል። እንዲ ተብሎ ተጽፏል። በዚህ በዳዊት መዝሙር መዝሙር 79 ቁጥር 1 ላይ ምን ይላል? በኪሩቤል ላይ የምትቀመጡ ሆይ ተገለጥ ይላል። በሌላም ስፍራ ኪሩቤል ዙፋኑን ተሸክሞ እሱ በኪሩቤል ጀርባ ላይ ተቀምጦ በወደደው መልኩ ለወዳጆቹ ይገለጣሉ። ኪሩቤል ዙፋኑን ይሸከማሉ። የሚሸከሙት ችለውት አይደለም ነው እንዴ በፈቃዱ ይሸከሙታል። በኪሩቤል ጀርባ ላይም ተቀምጦ ይገለጣል፣ በኪሩቤል ላይ የምትቀመጥ ተገለጥ ተብሎ ስለተጻፈ ይህ ብቻ አይደለም። እንደገናም ከሰው መካከል ቅዱስ ትዘር ለአዳም ተስፋ የሆነች ሩቁን እግዚአብሔርን ቅርበን ያየንባት የአዲስ ኪዳናችን ኪሩቤል መስታወታችን ድንግል ማርያምም ተሸክመዋለች። ችላው አይደለም እሷ ትንሽ ብላት ቴናለች፣ ግን በእሱ ቸርነት ዘጠኝ ወር ከአምስት ቀን ማኅፀኗን ሀገር አድርጎ ማኅፀኗን ከተማ አድርጎ ከትሟል። እሷም ተሸክመዋለች። በማን ፈቃድ? በእግዚአብሔር ፈቃድ። ሌላ ነገር ልጠይቃቸው። ከሰውና ከአህያ ማን ይበልጣል? ውድድር ውስጥ ይገባል እንዴ? ከሰውና ካህያ ማን ይበልጣ? ሰው ይበልጣ። ለምን ይበለጥን? በእግዚአብሔር መልክ ስለተፈጠርን ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ላይ ተመልከቱ። በእግዚአብሔር መልክና ምሳሌ ተፈጥረናል። አሁን ሰዎቹ ይቃወሙናል። ምን ለማለት ነው? ከሰውና ካህያ ማን ይበልጣል ብዬ ጠየቁት። በሱ ፈቃድ ባህያ ጀርባ ላይም ተቀምጧል። አህያም ተሸክመዋለች። ማን ስለፈቀደ? እግዚአብሔር ስለፈቀደ። የማቴዎስ ወንጌል ምዕራፍ 21 ቁጥር 5 ጀምሮ አንብቡት። ከቤተ ፋጌ ወደ ኢየሩሳሌም በእለተ ወሳእና ሕፃናቱ እየዘመሩ ሆሳእና ባሪያም እያሉ ሱባያ ጀርባ ላይ ተቀምጦ ወደ ቤተ መቅደስ ሄደ። አህያ ችላው አይደለም። አህያ የተሸከመችው በማን ፈቃድ ነው? በሱ እግዚአብሔር ፈቃድ ነው። ስለዚህ የሰው ልጆችም በሱ ፈቃድ በሱ ቸርነት ቢሸከሙት እሱ በረድኤት በሰው ላይ ቢቀመጥ አይቻልም እንዴ? ይቻላል። ቅዱሳን እኮ የእግዚአብሔር ማደሪያዎች ናቸው። በረድኤት ያድርባቸዋል። በረድኤት በቅዱሳኑ ላይ ይቀመጣል። የዮሐንስ ራእይ ምዕራፍ ሰባት ቁጥር አስራ አምስት ላይ ተመልከቱ በቅዱሳኑም ላይ አድሮባቸው ይኖራል አለ። በቅዱሳኑ ላይ አድሮባቸው ምን ይላል? ይኖራል። ክርስቲያኖች እግዚአብሔር ማደሪያዎች ናቸው። እናንተ እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ተብሎ ተጽፎ እሱ በፈቃዱ እኛ ሰውነታችንን ንጹህ ቤተ መቅደስ ካደረግን ይያድርብናል ምን ይሸከመዋሉ? በአርባና በሰማንያ ቀን የተጠመቅን ሥጋውን የበላን ደሙን የጠጣን የማን ማደሪያዎች ሆነናል? የእግዚአብሔር ማደሪያዎች ሆነናል። ስለዚህ ካህናት አባቶቻችን የቃል ኪዳኑን ታቦት በራሳቸው ቢሸከሙ የሚያስነውር አይደለም። ነው እንዴ? አይደለም። ለምን በራሳቸው ተሸክመው ይወጣሉ? ለምን ያከብራሉ? ይሄም እኮ አንድ ምስጢር አለው፣ ትርጉም አለው። ከፍ አድርገው በራሳቸው አክብረው ይወጣሉ። ልዕልናህ ከፍ ያለ ነው። ዙፋንህ አይደለም በምድር በሰማይ የተዘረጋ ነው። በእሳት ዙፋን ላይ የምትቀመጥ ክብርህንና ልዕልናህን ልንገልጽ አንችልም ያሉ ከፍ አድርገው ይወጣሉ። የእግዚአብሔር ልዕልናና ክብሩ ከሁሉ በላይ ምን የሆነ ስለሆነ ከፍ ያለ ስለሆነ እነሱ አክብሮ ይወጣሉ። እኛ በእልልታና በዝማሬ የቃል ኪዳኑን ታቦት እናከብራለን። እንግዲህ በቃል ኪዳኑ ታቦት ዙሪያ ላይ ጥያቄ እየተነሳብን በሃይማኖት የምንጠራጠር ካለን እግዚአብሔር በዚህ ቃል ሁላችንን ሚያጸና ነው። ሰዎቹ ይሳደባሉ፣ ይዘልፋሉ። የቃል ኪዳኑን ማደሪያ ታቦቱን ይነቅፋሉ። ቅዱሳንን ይሳደባሉ፣ መቅደሱን ያቀላሉ። ለምን ይሆን የሚሳደቡት? ወደው አይደለም። ከኛ ለተለዩ በክህደት ላሉት ለወገኖቻችን እግዚአብሔር ማስተዋሉን ይስጣቸው። ለምንድን ነው የሚሳደቡት? ወደው አይደለም። እንዲህ ነው የሚለው የዮሐንስ ራዕይ ምዕራፍ 13 ቁጥር 6 ላይ የተጻፈውን አልተመለከቱ አውሬውም እግዚአብሔርን ሊሳደብ የስድብ አፍ ተሰጠው ይላል። ለአውሬው የምን አፍ ተሰጠው? የስድብ አፍ ተሰጠው። እግዚአብሔርንና የእግዚአብሔርን ማደሪያ በሰማይ የሚኖሩትን ቅዱሳኑን ሊሳደብ አፉን ከፈተ ተብሎ ተጽፏል። አንብቡት የዮሐንስ ራዕይ ምዕራፍ 13 ቁጥር ስድስት ጀምሩ። እግዚአብሔርን ሊሳደብ አፉን ከፈተ ይላል። ዛሬ እግዚአብሔርን የሚሳደቡ የአውሬው መንፈስ ያደረባቸው ወገኖች አሉ። እንዴት ነው እግዚአብሔርን የተሳደቡት? የሚል ጥያቄ ሊኖር ይችላል። ምናልባት ደግሞ ቃሉን ለመስማት በጉባኤ መካከል የተቀመጣችሁ ብዙ ወገኖቻችን ካላችሁ አስተውሉ። እንዴት እግዚአብሔርን ሰደብን ልትሉ ትችሉ ይሆናል ፈጣሪውን ፍጡር ከማለት በላይ ተማላጁን አማላጅ ከማለት በላይ ሰጪውን ለማኝ ከማለት በላይ ስድብ የለም ወገኖቼ። እግዚአብሔርን ሊሳደብ አፉን ከፈተ። ይሄ ብቻ አይደለም፣ ማደሪያውን ሊሳደብ አለ። መቅደሱ የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። የቃል ኪዳኑ ታቦት የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። ድንግል ማርያም የማን ማደሪያ ነች? እግዚአብሔር ማደሪያ ነች። እግዚአብሔርን ማደሪያ ሊሳደብ አፉን ከፈተ። የቃል ኪዳኑን ታቦት፣ መቅደሱን፣ ድንግል ማርያምን ሊሳደብ ማለት ነው። በሰማይም የሚኖሩትን ቅዱሳን ሊሳደብ አለ። መላእክት በሰማይ ይኖራሉ። በቤረ ህያዋንና በቤረ ብፁዓንም የሚኖሩ ቅዱሳን አሉ። እነሱን ሊሳደብ አፉን ከፈተ። አውሬው ያደረባቸው ሰዎች ይሳደባሉ። ሚሳደቡት ደግሞ ወደው አይደለም፣ ስላላወቁ ነው። አንድ ጥቅስ አይተን ትምህርታችንን ጠቀልለዋለን። እንዲህ ነው የሚለው በዚህ በይሁዳ መልእክት ምዕራፍ አንድ ቁጥር ስምንት ላይ የተጻፈውን ቃል ተመልከቱ። አንድ ምዕራፍ ነው ያለው። ሐዋርያው ይሁዳ ቁጥር ስምንት ላይ ምን አለ? የመላእክት አለቃ ቅዱስ ሚካኤል ከዲያብሎስ ጋራ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽሃለው እንጂ የስድብን ቃል ሊናገረው አልደፈርም። እነዚህ ግን የማያቁትን ሁሉ ይሳደባሉ። ምን የማይሉትን የማያቁትን ሁሉ ምን ያደርጋሉ? ይሳደባሉ። ስለ መላእክቱ አያውቁም፣ ይሳደባሉ። ስለ ድንግል ማርያም ክብር አያውቁም፣ ይሳደባሉ። ስለ ቤተ መቅደሱ ክብር የሚያውቁት ነገር የለም፣ ይሳደባሉ። እነዚህ ግን የማያውቁትን ይሳደባሉ። የቃል ኪዳኑን ታቦት ጥቅም ስለማያውቁ ክብሩን ስለማያውቁ ይሳደባሉ። እኛ ግን ከአባቶቻችን እግር ስር ቁጭ ብለን ስለተማርን የቃል ኪዳኑን ታቦት ክብር ስለምናውቅ እናከብራለን። እግዚአብሔር በቃሉ እንድንታነጽ ሁላችንንም ይርዳል። በምስክሩ ታቦት ላይ ሆኜ አነጋግረሃለሁ የሚለውን ርዕስ መነሻ በማድረግ ለጥያቄዎቻችን ሁሉ መልስ እግዚአብሔር ሰጥቶናል። የመከረንና ያስተማረን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ከምድር እስካር ለዘላለሞ የተመሰገነ ይሁን። ሁላችንንም በተማርነው ትምህርት ጸንተን ምግባራችንን አቅንተን ሃይማኖታችንን አጽንተን በደጁ እንደተሰበስብን ከቁጥር ሳያ ጎድል በመንግስቱ ይሰብስበን። ወስባት ለእግዚአብሔር ትምህርቱን እንደሚገባ አድርገው በእውነት በወቅቱ ላለው በጊዜው ላለው ጥያቄ ምላሽ የሚሆነውን ኦርቶዶክሳዊውን ትምህርት በሰፊው ላስተማሩ ለመምህራችን ለመምህር ተስፋ መቆያ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። መንግስተ ሰማያትን ያዋርስልን። አሜን። ቀሪውን ያገልግሎት ዘመናችን ሁሉ የተባረከ ያድርግልን።